የኮንጎ ዲሞክራሲያዊት ሪፐብሊክ የሚበዙት የደቡብ ሱዳን አማጺያን ሳይሆኑ እንዳልቀሩ የተጠረጠሩ ድንበሯን አቋርጠው በመጉረፍ ላይ የሚገኙ ስደተኞች ሁኔታ የከሰተውን ለመቋቋም ብርቱ ጥረት ይዛለች። የጦር ሰራዊቷ በበኩሉ እስካሁን ዘጠኝ ያህል ተጠርጣሪዎችን በቁጥጥር ስር ማዋሉ ይፋ ተደርጓል። የቤተሰቦቻቸው አባላት ግን የተያዙት ሰዎች ተራ ስደተኞች እንጂ የአማጽያን ቡድኑ አባላት አይደሉም ሲሉ እንዲለቀቁላቸው እየጠየቁ ነው። ሪፖርተራችን ጄሰን ፓቲንኪን ያጠናቀረው ዘገባ አለ አሉላ ከበደ ያቀርበዋል። የደቡብ ሱዳን መንግስት በአንድ የአገሪቱ ደቡብ ምዕራብ ግዛት የሚገኝ የአማጽያኑን የጦር ካምፕ ከተቆጣጠረበት ካለፈው ሳምንት አንስቶ በብዙ መቶዎች የሚቆጠሩ ስደተኞች አካባቢውን ጥለው ወደ ኮንጎ ዲሞክራሲያዊ ሪፐብሊክ በመፍለስ ላይ ናቸው። ከእነኚህም ውስጥ አንዳንዶቹ የአማጽያኑ ሚልሻዎች በመሆናቸው ግጭቱ ድንበር ተሻግሮ እንዳይቀጥል የሰጋችው ኮንጎ ታዲያ በአማጽያኑ ተዋጊነትና ጀሌነት የጠረጠረቻቸውን በማሰር ላይ ትገኛለች። ስደተኛ አባላቱ ግን የተያዙት ወጣቱ ች ከምኑም ከምኑም የሌሉበት ናቸው እያሉ ነው። ባለፈው ሳምንት ከአንድ የመቆጣጠሪያ ኬላ አቅራቢያ በኮንጎ ጦር ሰራዊት አባላት ስለተያዙትና አሁንም ድረስ ከወታደሮቹ እጅ ስለሚገኙት ወንድማቸው የተናገሩት ግሬስ ጋባ ቁጥሩ ሰላሳ ሺህ የሚደርስ ስደተኛ በማስተናገድ ላይ በምትገኘው የድንበር ከተማ አባ ከተጠለሉ ደቡብ ሱዳናውያን አንዷ ናቸው። ባለፈው የጥር ወር ሁለቱም በተመሳሳይ በስደተኝነት እውቅና ተሰጥቷቸው ቢመዘገቡም ባለፈው ሳምንት ደቡብ ሱዳን ውስጥ ዳግሚ ያገረሸውን ውጊያ ተከትሎ ወንድማቸው የቤተሰብ አባላትን ለመታደግ ወደዚያ ማቅናቱን ይናገራሉ። ከስምንታችን መካከል አንድ እርሱ ወንድሜ ብቻ ነው የታሰረው ነው የሚሉት ጋባ እንደሚመስለኝ ወንድሜ ተዋጊ ወታደር ምስሏቸው ይሆናል። ነገር ግን እርሱ ተዋጊ ወታደር አይደለም ብለዋል። ምን ያህል ሰዎች በአማጽያኑ ቡድን አባልነት ተጠርጥረው እንደተያዙ በውል ባይታወቅም ለመገናኛ ብዙሃን ይፋ መግለጫ ለመስጠት እንዳልተፈቀደላቸው የሚናገሩ የመንግስት ምንጮች ግን እስካሁን ዘጠኝ ሰዎች በሰራዊቱ ቁጥጥር ስር መሆናቸውን ነው ያመለከቱት። የስደተኞቹ ተጠሪዎች ታዲያ የተያዙትን ደቡብ ሱዳናዊያን ቁጥር አስራ ሰባት ያደርሱታል። አሌክሲ ካባምቢ በኮንጎ ብሔራዊ ስደተኞች ኮሚሽን የአባ ከተማ ተጠሪ ናቸው። የአማጺው ተዋጊዎች ከዚያ ሲገቡ ትጥቃቸውን ያወረዱ ከቡድኑ ጋር የነበራቸውን ግንኙነት ያቋረጡ፣ አሊያም አጋርነታቸውን ያነሱ ቢሆን እንኳን በስደተኝነት እውቅና ሰጥተን አንቀብላቸውም እያሉ ነው። አንዴ የጦር መሳሪያ አንግበህ የተሰለፍህ ከነበርክ በሲቪል ስደተኝነት እውቅና ተሰጥቶ ጥገኝነት አታገኝም። ጥገኝነት ተሰጥቶ ከሆነ እንኳ ቀደም ሲል በወታደራዊ ተዋጊነት መሳተፍን የሚያሳይ መረጃ ከተገኘብህ ያ ቀድሞ የተሰጠህ የጥገኝነት መብት ይገፈፋል። በአበባ ከተማ የደቡብ ሱዳናውያን ስደተኛ ማህበረሰብ ሊቀመንበር ሊዋ ሞሪስ ታባን በበኩላቸው ግን ሲቪል ሆኖ የኮንጎን ምድር የረገጠ ስደተኛ ቀደም ሲል በተዋጊነት ተሰማርቶ የነበር ቢሆን እንኳን በስደተኝነት መመዝገብ መቻል አለበት ይላሉ። አላን ቦስዌል የስደተኞች ጉዳይ አጥኚ ናቸው። የደቡብ ሱዳን መንግሥት ተዋጊዎች የኮንጎን ድንበር አቋርጠው በተገኙ ጊዜ ወደ አገራቸው እንዲመለሱ ይደረጋሉ። ነገር ግን የአማጽያኑ ተዋጊዎች በተመሳሳይ ሁኔታ ውስጥ ሆነው ሲያዙ ግን ሁኔታው ያን ያህል ቀላል አይደለም ባይ ናቸው። አንዳንዶች ቀድሞ የነበራቸውን የተዋጊነት ማንነታቸውን ጥለው በስደተኝነት መቀጠል ሲመርጡ፣ ሌሎች ደግሞ ቆይተው ወደ መጡበት በመመለስ በውጊያው ለመሳተፍ ያቅዳሉ። ማን በእርግጥ ውጊያውን እርግፍ አድርጎ ለመተው እንደ ወሰነ ማንኛው ደግሞ አገግሞና ራሱን አጠናክሮ ለውጊያው ለመሰናዳት እንደ መጣ መለየት በእጅጉ አዳጋች ነው። የደቡብ ሱዳን የእርስ በርስ ውጊያ እስከ ቀጠለ የኮንጎም ፈተና ከደቡብ ሱዳን በሚያዋስናት ድንበሯ ከሁለቱ ወገኖች ተዋጊዎች ጉዳይ ጋር የተያያዘው ግብግቧም ቀጣይነት አይቀሬ ነው።